ፎሬን ሰር ንስ ም አቶ ዮሐንስ እርስዎ አሜሪካዊ እንደሆኑ አቶ ከበደ ነገሩኝ። ስለዚህ ትንሽ ስለ አገሮ ልጠይቅ እወዳለሁ ፈቃደኛ ለማወቅ የሚፈልጉትን ሁሉ ልገልጽ ልዎ ፈቃደኛ ነኝ። ወጣት ረጃጅም የአሜሪካን ወጣቶች ሁሉ እንደ እርስዎ ረጃጅሞች ናቸው? የለም፣ ሁሉም አይደሉም። ነገር ግን አብዛኛዎቹ ረጃጅሞች ናቸው። የአገሩ አየር እንዴት ነው? በአንዳንድ ቦታዎች አየሩ መጥፎ ነው። በአብዛኛዎቹ ግን በጣም ጥሩ ነው። በአሜሪካን ትምህርት ቤቶች ውስጥ ስንት ተማሪዎች ይገኛሉ? ማመን በእውነቱ ስንት እንደሆኑ አላውቅም። ዳሩ ግን በብዙ ሚሊዮን የሚቈጠሩ ተማሪዎች እንዳሉ አምናለሁ። ሽማግሌ ሽማግሌ ባልሆን ኖሮ ወደ አሜሪካ መሄድና መማር በወደድሁ ነበር። ወንድ ወይም ሴት ልጆች እንዳሉዎ ወደ አሜሪካ መላክ ይችላሉ። ጠቃሚ ልጆች የሉኝም። ነገር ግን ትምህርት መማር በጣም ጠቃሚ መሆኑን አስተውለዋለሁ። እርሻ መሐንዲስ መሐንዲስነት። በተለይ ስለ እርሻና ስለ መድኃኒት ደግሞ ስለ መሐንዲስነት የሚያጠኑ ሰዎች በጣም ይጠቀማሉ። የሚበላ ነገር ተዘጋጅቷልና ወደ ምግብ ቤቱ እንሄድ። ራበ፣ መራብ፣ ይርባል፣ ርቦኛል። ካሉስ በጣም ጥሩ ሐሳብ ነው። ካሉስ ትንሽ ርቦኛል። ጠማ፣ መጥማት፣ ይጠማል። ጠምቶኛል። እኔም እርቦኛል፣ ጠምቶኛልም። አቶ ዮሐንስ እርሶ አሜሪካዊ እንደሆኑ አቶ ከበደ ነገሩኝ። ስለዚህ ትንሽ ስለ አገሮ ልጠይቅ እወዳለሁ። ለማወቅ የሚፈልጉትን ሁሉ ልገልጽልዎ ፈቃደኛ ነኝ። የአሜሪካን ወጣቶች ሁሉ እንደርሰው እርሶ ረጃጅሞች ናቸው? የለም፣ ሁሉም አይደሉም። ነገር ግን አብዛኛዎቹ ረጃጅሞች ናቸው። የአገሩ አየር እንዴት ነው? በአንዳንድ ቦታዎች አየሩ መጥፎ ነው። በአብዛኛዎቹ ግን በጣም ጥሩ ነው። በአሜሪካን ትምህርት ቤቶች ውስጥ ስንት ተማሪዎች ይገኛሉ? በእውነቱ ስንት እንደሆኑ አላውቅም። ዳሩ ግን በብዙ ሚሊዮን የሚቆጠሩ ተማሪዎች እንዳሉ አምናለሁ። ሽማግሌ ባልሆን ኖሮ ወደ አሜሪካ መሄድና መማር በወደድሁ ነበር። ወንድ ወይም ሴት ልጆች እንዳሉ ወደ አሜሪካ መላክ ይችላሉ። ልጆች የሉኝም። ነገር ግን ትምህርት መማር በጣም ጠቃሚ መሆኑን አስተውለዋለሁ። በተለይ ስለ እርሻና ስለ መድኃኒት ደግሞ ስለ መሐንዲስነት የሚያጠኑ ሰዎች በጣም ይጠቀማሉ። የሚበላ ነገር ተዘጋጅቷል፣ እና ወደ ምግብ ቤቱ እንሄድ። በጣም ጥሩ ሀሳብ ነው ካሉስ። ትንሽ ርቦኛል። እኔም ርቦኛል፣ ጠምቶኛልም። አቶ ዮሐንስ እርስዎ አሜሪካዊ እንደሆኑ አቶ ከበደ ነገሩኝ። ስለዚህ ትንሽ ስለ አገረው ልጠይቅ እወዳለሁ። ለማወቅ የሚፈልጉትን ሁሉ ልገልጽለዎ ፈቃደኛ ነኝ። የአሜሪካን ወጣቶች ሁሉ እንደ እርስዎ ረጃጅሞች ናቸው? የለም፣ ሁሉም አይደሉም። ነገር ግን አብዛኛዎቹ ረጃጅሞች ናቸው። የአገሩ አየር እንዴት ነው? በአንዳንድ ቦታዎች አየሩ መጥፎ ነው፣ በአብዛኛዎቹ ግን በጣም ጥሩ ነው። በአሜሪካን ትምህርት ቤቶች ውስጥ ስንት ተማሪዎች ይገኛሉ? በእውነቱ ስንት እንደሆኑ አላውቅም። ዳሩ ግን በብዙ ሚሊዮን የሚቆጠሩ ተማሪዎች እንዳሉ አምናለሁ። ሽማግሌ ባልሆን ኖሮ ወደ አሜሪካ መሄድና መማር በወደድሁ ነበር። ወንድ ወይም ሴት ልጆች እንዳለው ወደ አሜሪካ መላክ ይችላሉ። ልጆች የሉኝም፣ ነገር ግን ትምህርት መማር በጣም ጠቃሚ መሆኑን አስተውለዋለሁ። በተለይ ስለ እርሻና ስለ መድኃኒት ደግሞ ስለ መሐንዲስነት የሚያጠኑ ሰዎች በጣም ይጠቀማሉ። የሚበላ ነገር ተዘጋጅቷልና ወደ ምግብ ቤቱ እንሄድ። በጣም ጥሩ ሐሳብ ነው ካሉስ ትንሽ ርቦኛል። እኔም እርቦኛል፣ ጠምቶኛልም። ትራንስፎርም ድሪልስ ድሪል 1 ወንድሜ በአሜሪካ ውስጥ ቢኖር ወደዚያ ሄዳለሁ። ወንድሜ በአሜሪካ ውስጥ ቢኖር ኖሮ ወደዚያ በሄድሁ ነበር። ምሳ መብላት ብፈልግ እበላለሁ። ምሳ መብላት ብፈልግ ኖሮ በበላሁ ነበር። ከበደ ከአሜሪካ ቢመጣ ሄጄ ጠይቀዋለሁ። ከበደ ከአሜሪካ ቢመጣ ኖሮ ሄጄ በጠየቅሁት ነበር። ስራ ብታገኝ ሌላ ስራ አትፈልግም። ስራ ብታገኝ ኖሮ ሌላ ስራ ባልፈለገች ነበር። ቡና መጠጣት ቢፈልጉ ወደ ቡና ቤት ይሄዳሉ። ቡና መጠጣት ቢፈልጉ ኖሮ ወደ ቡና ቤት በሄዱ ነበር። ወደ ዋሽንግቶን ብትሄድ ዋይት ሀውስን ታያለች። ወደ ዋሽንግቶን ብትሄድ ኖሮ ዋይት ሀውስን ባየች ነበር። ለማ እዚህ ቢመጣ አንድ ክፍል እከራይለታለሁ። ለማ እዚህ ቢመጣ ኖሮ አንድ ክፍል በተከራየሁለት ነበር። ጥያቄ ቢጠይቀኝ መልሱን እሰጠዋለሁ። ጥያቄ ቢጠይቀኝ ኖሮ መልሱን በሰጠሁት ነበር። አሜሪካ ውስጥ ጓደኞች ቢኖሩኝ እነሱን ለማየት እሄዳለሁ። አሜሪካ ውስጥ ጓደኞች ቢኖሩ ኖሮ እነሱን ለማየት በሄድሁ ነበር። ለእናቴ ገንዘብ መላክ ብፈልግ ከባንክ እበደራለሁ። ለእናቴ ገንዘብ መላክ ብፈልግ ኖሮ ከባንክ በተበደርሁ ነበር። አዲስ ልብስ ማሰፋት ብትፈልግ ወደ አዲስ ከተማ ትሄዳለች። አዲስ ልብስ ማሰፋት ብትፈልግ ኖሮ ወደ አዲስ ከተማ በሄደች ነበር። ስራዋን በአምስት ሰዓት ብትጨርስ ወደ ቤቷ በጊዜ ትሄዳለች ስራዋን በአምስት ሰዓት ብትጨርስ ኖሮ ወደ ቤቷ በጊዜ በሄደች ነበር። መጽሐፍ ለመመለስ ወደ መጽሐፍ ቤት ቢሄዱ አብሬዎ እሄዳለሁ። መጽሐፍ ለመመለስ ወደ መጽሐፍ ቤት ቢሄዱ ኖሮ አብሬዎ በሄድሁ ነበር። እዚህ አገር ቢኖሩ ትምህርት ይማራሉ። እዚህ አገር ቢኖሩ ኖሮ ትምህርት በተማሩ ነበር። ጢሙን መላጨት ቢፈልግ ምላጭ ይገዛል። ጢሙን መላጨት ቢፈልግ ኖሮ ምላጭ በገዛ ነበር። ስራውን ሲሰሩ ቢመለከት እሱም መስራት ይችላል። ስራውን ሲሰሩ ቢመለከት ኖሮ እሱም መስራት በቻለ ነበር። ወደዚህ አገር ብትመለስ አብረን እንሄዳለን። ወደዚህ ሀገር ብትመለስ ኖሮ አብረን በሄድ ነበር። ገንዘቡ ቢመነዘር ለጥሩነሽ አስር ብር ሰጣታለሁ። ገንዘቡ ቢመነዘር ኖሮ ለጥሩነሽ አስር ብር በሰጠኋት ነበር። ጎማው ቢፈነዳ በሰዓቱ መድረስ አይችልም። ጎማው ቢፈነዳ ኖሮ በሰዓቱ መድረስ ባልቻለም ነበር። ስለ ጉዟቸው መነጋገር ቢፈልጉ ወደ አባታቸው ቤት ይሄዳሉ። ስለ ጉዟቸው መነጋገር ቢፈልጉ ኖሮ ወደ አባታቸው ቤት በሄዱ ነበር። ስለ አገሩ ቢናገር እንሰማዋለን። ስለ አገሩ ቢናገር ኖሮ በሰማነው ነበር። ከእኛ ጋር ወደ አገሩ ለመሄድ ቢፈልግ እዚህ ይመጣል። ከእኛ ጋር ወደ አገሩ ለመሄድ ቢፈልግ ኖሮ እዚህ በመጣ ነበር። እኔ ብመጣ እሱም ይመጣል። እኔ ብመጣ ኖሮ እሱም በመጣ ነበር። ሊያይሽ ቢወድ ዛሬ ይመጣል። ሊያይሽ ቢወድ ኖሮ ዛሬ በመጣ ነበር። drill 2 ስራ ቢኖረው ይመጣል። ስራ እንዳለው ይመጣል። ወንድም ቢኖርህ ጥራው። ወንድም እንዳለህ ጥራው። ገንዘብ ቢኖራቸው ይሰጡሃል። ገንዘብ እንዳላቸው ይሰጡሃል። ቀኑ ጥሩ ቢሆን ይመጣል። ቀኑ ጥሩ እንደሆነ ይመጣል። ጊዜ ቢኖረኝ ይሄዳለሁ። ጊዜ እንዳለኝ ይሄዳለሁ። ወንድሙ አሜሪካ ቢሆን አየዋለሁ። ወንድሙ አሜሪካ እንደሆን አያዋለሁ። መኪና ቢኖርሽ ስጫት። መኪና እንዳለሽ ስጫት። መኪናህ ጥሩ ቢሆን እፈልገዋለሁ። መኪናህ ጥሩ እንደሆን እፈልገዋለሁ። ከተማው ቅርብ ቢሆን አልማዝን እነያት። ከተማው ቅርብ እንደሆን አልማዝን እነያት። ወደ ከተማ ለመሄድ ፈቃደኛ ነህ? ራሴን አሞኛል እንጂ ለመሄድስ ፈቃደኛ ነበርሁ። ረጃጅም ወንድሞች አሏችሁ? ሁሉም ረጃጅሞች አይደሉም። ርቦህ እንደሆነ ሄደን ምሳችንን እንብላ መራብ እርቦኛል ግን አሁን ስራ አለብኝ መሐንዲስ መሆን ትወዳለህ አሁን በጣም እወዳለሁ ውሃ ቢጠማን ምን እናደርጋለን ወደ ሆቴል ቤት እንሄዳለን የእርሻ ትምህርት በጣም ጠቃሚ ይመስላችኋል? አዎን በጣም ጠቃሚ ነው። ከበደ ለምን በጊዜ ሄደ? ስለ ራበው እራቱን ሊበላ ሄደ። ራሳችሁን አሟችኋል? የለም አላመመንም። እግርህን ቢያምህ ምን ታደርጋለህ? አዲስ መኪና እገዛለሁ። ሽማግሌ አባት አሉሽ? አዎን አባቴ ሽማግሌ ናቸው። በአገር ውስጥ ብዙ ወጣቶች አሉ? የለም፣ ወጣቶች በብዙ አይገኙም። ተሰማ ምን አለህ? ጠምቶኛል አለኝ። ረጃጅም ልጆች ለምን ወደዚህ መጡ? ሲኔማ ለማየት መጡ። ወጣት መሆን ትወዳለህ? እንደ ሌሎቹ ሁሉ ወጣት መሆን እወዳለሁ። ገንዘብ ማግኘት ለምን ትፈልጋለህ? አንድ ለእርሻ የሚሆን መሬት ለመግዛት አስቤያለሁ። የሰማኸውን ነገር ልታምነው ቻልህ? ለማመን አስቸገረኝ። ኢትዮጵያን ለማየት ፈቃደኛ ነህ? አዎን፣ በጣም ፈቃደኛ ነኝ። እርሻቸውን ቢያስፋፉ ጥሩ ይመስልሃል? አዎን፣ በጣም ጥሩ ነው። ልጅሽ ምን ይማራል? መሐንዲስነት ይማራል። በኢትዮጵያ ውስጥ ብዙ መሐንዲሶች አሉ። ጥቂቶች በየቦታው ይገኛሉ። ዮሐንስ ለምን ተኛ? ታምም ያለሁ ብሎ ተኛ። ብዙ ብርጭቆ ጠላ ለምን ጠጣ? ውሃ ስለ ጠማው ነው። ናሬቲቭ ድርሰት እኔና ጓደኛዬ ተለያየን ተለያየ መለያየት ይለያያል የአሜሪካና የኢትዮጵያ ግብዣ ይመሳሰላል ተመሳሰለ መመሳሰል ይመሳሰላል የግብዣ ዝግጅት አስቸጋሪ ነው። ጋባዡ ማን እንደ ነበር አላውቅም። ሲኒማው አስደሰተኝ። ማስደሰት ተጋባዡ በሰዓቱ ይመጣል። ደብዳቤ ትናንትና ተላከ። ተላከ። መላክ። ይላካል። እኔ በፖሊሱ ተጠየቁ። መጠየቅ። ሰፊ ማረፊያ ቤት አለው። ወደ ከተማ መሄድ ተወሰነ። መወሰን። በአንድነት ወደ ሲኔማ ቤት መሄድ እንፈልጋለን። አንድነት። ሌሊቱ ሙቀት ከመሆኑ የተነሳ መተኛት አልቻልሁም። በአምስት ሰዓት ስራው ተፈጸመ። መፈጸም። ጭፈራ ከዳንስ የተለየ ነው። ትምህርት በሁለት ሰዓት ተጀመረ። መጀመር። ወይዛዝርትና መኳንንት ጭፈራ ማየት ይወዳሉ። ያንተን ስፍራ ለመውሰድ አልፈልግም። መደነስ እወዳለሁ። ሐሳቡን ከሰው ጋር መከፋፈል ይወዳል። ተከፋፈለ፣ መከፋፈል፣ ይከፋፈላል። መጽሐፉን ብትሰጠኝ ኖሮ ምስጋና ባቀረብሁልህ ነበር። ወንድሜ ወደ አሜሪካ ሲሄድ አባታችንን ለመሰናበት ሄደ። ተሰናበተ፣ መሰናበት፣ ይሰናበታል። ግብዣ በኢትዮጵያ ውስጥ የተለመደ ነገር ነው። በዓል በሚሆንበት ጊዜ ሁሉ ግብዣ በየቤቱ ወይም በየሰፈሩ ይደረጋል። የግብዣውም አይነት በአንዳንድ ነገር የተለያየ ቢሆንም በጠቅላላው የተመሳሰለ ነው። አብዛኛውን ጊዜ በኢትዮጵያ ውስጥ ግብዣ ትልቅ ዝግጅትን ይጠይቃል። ምክንያቱም ጋባዦቹ እንግዶቻቸውን ለማስደሰት ብዙ አይነት ምግብና መጠጥ ስለሚያዘጋጁ ነው። የግብዣው ጥሪ ለተጋባዦቹ ቀደም ብሎ ይላክላቸዋል። ጥሪው የደረሳቸው ሰዎችም ልክ በጥሪው መሰረት በተጠየቁበት ቦታና ሰዓት መገኘት ይገባቸዋል። ግብዣው ከመጀመሩ በፊት እንግዶቹ መምጣት ሲጀምሩ ባለቤቶቹ ወጥተው እንግዶቻቸውን ይቀበላሉ። የተለመደውን ሰላምታ ከተሰጣጡ በኋላ ወደ ማረፊያ ቤት እንዲሄዱ ይጠየቃሉ። በተወሰነው ሰዓት ግብዣው ሲጀመር እንግዶቹ በአንድነት ምግብና መጠጡን መጋበዝ ይጀምራሉ። ብዙ ጊዜ ለግብዣው የተዘጋጀው ምግብና መጠጥ ልዩ ልዩ ዓይነት ከመሆኑ የተነሳ የግብዣው ጊዜ ረጅም ነው። ምግብ እንደ ተፈጸመ ጥቂት ንግግር ከተደረገ በኋላ ጭፈራ ወይም ዳንስ ይጀመራል። በዚህ ሰዓት መኳንንትና ወይዛዝርት ከየስፍራቸው እየተነሱ ይደንሳሉ። አንዳንድ ጊዜም ተጋባዦቹ በመነጋገርና ሐሳብ በመከፋፈል ብቻ ሳይደንሱ ይመለሳሉ። ዳንሱ ከተፈጸመ በኋላ እንግዶቹ ምስጋናቸውን እያቀረቡና ባለቤቶቹን እየተሰናበቱ ወደየቤታቸው ይሄዳሉ። ጥያቄዎች። ግብዣ በኢትዮጵያ ውስጥ ምን ይጠይቃል? በኢትዮጵያ ውስጥ ስለሚደረገው ግብዣ ተናገር። አሜሪካውያን እንግዶቻቸውን እንዴት ይቀበላሉ? ተጋባዦቹ ግብዣው ከመጀመሩ በፊት የት ያርፋሉ? ግብዣው ከተጀመረስ በኋላ ምን ያደርጋሉ? ተጋባዦቹ በሰዓቱ ግብዣ ቦታ ይመጣሉ? ዳንስ ከመጀመሩ በፊት የሚደረገውን አስረዳ። በዳንሱ ውስጥ እንግዶቹ ምን እንደሚያደርጉ በጠቅላላው ግለጽ። ዳንስ መደነስ ያውቃሉ? ከዚህ በፊት ኢትዮጵያዊ ቤት ተጋብዘው ነበር? This is the end of unit 28.